ዲሞክራሲ በተግባር ዩናይትድ ስቴትስ ውስጥ በከነቲከት ክፍለ ሀገሩ ሰሞኑን በአንድ የአንደኛ ደረጃ ትምህርት ቤት ሕፃናትና በመምህራኑ ላይ በአንድ ግለሰብ የተፈጸመው ግድያ ብዙ ንግግሮችንና ውይይቶችን እየጫረ ነው። በዛሬው ዲሞክራሲ በተግባር ፕሮግራም ባልደረባችን ሰለሞን አባተ የቪኦኤ በርናርድ ከኒውዮርክ ከተማ ያጠናቀረውን ዘገባና ከአዲስ አበባ አንድ የመብቶች ተሟጋችና የፖለቲካ ምሁር አነጋግሮ ተከታዩን ዘገባ ያቀርብልናል። የዩናይትድ ስቴትስ ሕገ መንግሥት የነጻነት ቀንዲል ሆኖ ለሀገሮችና በሀገሮች ሁሉ እንደ አርአያ ይነሳል፣ ይወደሳል። አሜሪካውያኑም ከሕገ መንግሥታቸው በላይ አንዳች ኃይል እንደሌለ ይገነዘባሉና ለሁሉም ችግሮቻቸው መፍትሄ፣ ለሁሉም ጥያቄዎቻቸው መልስ ከሕገ መንግሥታቸው ይሻሉ ያከብሩታል ይወዱትማል። በአውሮፓውያኑ አቈጣጠር ዲሴምበር 15 ቀን 1791 ዓ ም የወጣው የሕገ መንግሥቱ የነጻነት ድንጋጌ ዐሥር ማሻሻያዎች የሚጀምሩት መሠረታዊ በሆነው ሐሳብንና እምነትን የመያዝ ነጻነትና መብት ሲሆን ይህን ነጻነት ሊጋፋ የሚችል አንዳች ሕግ፣ ሕግ አውጪ በሆነው በተወካዮች ምክር ቤት እንዳይወጣ አንቀጹ አጥብቆ ይከለክላል። ሁሉም ሕጎች በአሜሪካ ሲወጡ እያንዳንዳቸው ከዚህ ነጻነት መከበር አኳያ ይፈተሻሉ። ፈርስት አሜንድመንት በሚል ስሙ ይነሳል። ይህንን አውራ ማሻሻያ ወዲያው ተከትሎ የሰፈረው የነጻነት ድንጋጌው ሁለተኛ ማሻሻያ ወይም ሴኮንድ አሜንድመንት ሰዎች መሳሪያ የማግኘትና የመያዝ መብት እንዳላቸው ያረጋግጣል። ይህ ድንጋጌ ባለፈው ቅዳሜ ልክ ሁለት መቶ ሃያ አንድ ዓመት ሊሞላው በዋዜማው ነበር። የ20 ዓመቱ ወጣት አዳም ላንዛ በከኔክቲከቱ የኒውታውን ሳንዲሁክ አንደኛ ደረጃ ትምህርት ቤት ዕድሜያቸው ስድስት እና ሰባት ዓመት የሆኑ ሀያ ሕፃናትን፣ መምህራንና የትምህርት ቤቱን ዳይሬክተር እንዲሁም የገዛእናቱንና የራሱንም ጨምሮ በጠቅላላው የ28 ሰው ሕይወት ያረገፈው ፖሊስ ደርሶ አዳም ራሱን ቀድሞ ባያጠፋ ኖሮ የበለጠ ሰው መፍጀት የሚችል መሳሪያና ጥይት ይዞ እንደነበር ታውቋል። ይህ አጋጣሚ ወዲያው ንግግር ያደረጉትን የዩናይትድ ስቴትስ ፕሬዚደንት በአደባባይ አስለቅሷል። ብዙዎችን አስለቅሷል። ብዙዎች ውስጣቸው ደምቷል። ብዙዎች እስከ ዛሬም ያለቅሳሉ። ለሕገ መንግስቱ ሁለተኛ ማሻሻያ እቆማለሁ የሚለውና ለወትሮው ሽንጡን ገትሮ የሚሟገተው በአኅጽሮት ኤንአርኤ የሚባለው ብሔራዊ የነፍጥ ማህበር ወይም ናሽናል ራይፍል አሶሲዬሽን ይባላል። አደጋው ከተፈጠረ ጀምሮ ድምፁን አጠፋፍቶ ቆይቶ ትናንት ማምሻውን መግለጫ ይዞ ወጥቷል። ኤንአርኤ አራት ነጥብ ሶስት ሚሊዮን አባላት ያሉት ማኅበር ነው። በመግለጫው ላይም ብሔራዊ የነፍጥ ማኅበር አራት ሚሊዮን እናቶች አባቶች ወንዶችና ሴቶች ልጆቻቸውም የታቀፉበት ነው ኒውታውን ውስጥ በተፈጸመው አስደንጋጭና ትርጉም የለሽ ግድያ በእጅጉ ደንግጠናል አዝነናል ልባችን ተሰብሯል ብሏል ማኅበሩ አክሎም ለሟቾቹ ቤተሰቦች ባለን አክብሮት አጠቃላይም ትሕትናችንንም ለመግለጽ በከበደ ሐዘን ውስጥ ተቀምጠናል ስንጸልይ ሰንብተናል አስተያየት ከመስጠታችን በፊትም ሁኔታውን ጠለቅ ብለን ለመፈተሽ ሞክረናል እንዲህ አይነቱ አጋጣሚ ዳግመኛ እንዳይፈጠር ለማረጋገጥ የሚደረገው ጥረት ለመደገፍ የሚያስችል አስተዋጽኦ ለማበርከት ኤንአርኤ ዝግጁ ነው ብሏል። በእርግጥ ከመሳሪያ ነጻነት ተቃዋሚዎችና ተጋፊዎች ጋር በግንባር የሚጋፈጠው ብሔራዊው የነፍጥ ማኅበር ያለው አስተዋጽኦ ምን እንደሚሆን አንድ ሁለት ብሎ አያስቀምጥ እንጂ ንግግሮቹ ከሀገሪቱ ርዕሰ ብሔር እስከ ተራ ዜጋ በተናጠል በቡድን በመገናኛ ብዙኃን በየአደባባዩ ተጧጡፎ ቀጥሏል። ፕሬዚደንት ኦባማ በዚሁ ጉዳይ ላይ ከአንድ ሳምንት ባነሰ ጊዜ ዛሬ ለሶስተኛ ጊዜ ቀጥተኛ ንግግር አድርገዋል። መሳሪያ በማግኘትና በባለቤትነት በመያዝ ነፃነት ላይ ገደብ ሊጣል ይገባል ለሚሉ ብዙ ተሟጋቾች የአርቡ የኒውታውን አጋጣሚ የበረከተ ነዳጅና አቅም የሚሰጣቸው ይመስላል። ከፕሬዝደንት ኦባማ ንግግሮች ወዲህ ቢያንስ ሁለት ወግ አጥባቂ ዲሞክራት የፓርቲ ባልደረቦቻቸው አቋማቸውን ለውጠው የመሳሪያ ባለቤትነት ገደብ ሊበጅለት ይገባል የሚለውን ወገን መቀላቀላቸውን በአደባባይ አሳውቀዋል። ከተማ ከንቲባ ማይክል ብሉምበርግ ከትናንት በስቲያ የጅምላ ግድያ ሰለባዎች ቤተሰቦችን ሰብስበው ንግግር አድርገዋል። ሚስተር ብሉምበርግ ከንቲባዎች ለህገወጥ መሳሪያ ቁጥጥር የተባለው ድርጅት ጣምራ ሊቀመንበርም ናቸው። በዚያ ንግግራቸው ፕሬዚደንት ኦባማና የካፒቶል እንደራሴዎች በመሳሪያ ቁጥጥር ጥያቄ ላይ አንዳች ውጤት የሚያመጣ እርምጃ እንዲወስዱ አጥብቀው አሳስበዋል። ፕሬዚደንት ስ ፕሬዚዳንቱ፣ በትናት ምሽት ንግግራቸው፣ ይህንን አመፃ ሊያቆም የሚችል አቅማቸው የሚፈቅደውን ሁሉ እንደሚያደርጉ አመልክተዋል። የግድ ማድረግ ያለባቸውም ይመስለኛል። ሀገራችንን ቃላት ብቻቸውን አይፈውሷትም። ያንን ማድረግ የሚችለው ተግባር ብቻ ነው። የጠመንጃ እውከት ሀገራችንን የዋጣት ወረርሽኝና የብሔራዊ ሐዘናችን ምንጭ ነው። በመሆኑም ከቃላት የበለጠ እርምጃ ይጠይቃል። እንዲህ አይነት ችግር ያላት በኢንዱስትሪ ከበለጸጉት መካከል የእኛዋ ሀገር ብቻ ነች። ያንን ጊዜ ዋሽንግተን አንዳች ተግባር ሳትፈጽምበት ቢያልፍ በመሣሪያ ቁጥጥር ላይ በሚደረገው ሀገር አቀፍ ትግል ላይ ትልቅ ጠባሳ ጥሎ የሚያልፍ አጋጣሚ ይሆናል ሲሉም ከንቲባ ብሉምበርግ ደግመው አሳስበዋል። ክሪስ ፎይ የአሥራ ሦስት ዓመት ልጃቸውን በኒውዮርክ መንገድ ላይ በተፈጸመ የመሣሪያ ሁከት ያጡ በብሉምበርግ ንግግር ላይ የነበሩ ሰላሳ አራት አሜሪካውያን ቤተሰቦች አንዱ ናቸው። የከንቲባውን ሀሳብ አጠንክረው ተናግረዋል። ሕይወቱ ከፊቱ የተዘረጋ ነበር። አጋጣሚው እኔንም ቤተሰቤንም ሰብሮናል። ወላጅ በሕይወቱ ሁሉ ሊያጋጥመው የሚችል እጅግ የከፋው ህመም እንዲህ አይነቱ ነው። ቨርጂኒያ ግዛት ውስጥ በሚገኘው ቨርጂኒያ ቴክ ኢንስቲትዩት ውስጥ የዛሬ አምስት ዓመት በተፈጸመው የጅምላ ግድያ ልጃቸውን የተነጠቁት ሎሪ ሃስም <laughs> I read in the paper the other day we've had over 2,000 soldiers die in Afghanistan and how horrible that is. Afghanistan <laughs> ዘጠና ስድስት ሺህ አሜሪካውያን በመሳሪያ በተደገፉ ሁከቶች ተገድለዋል። አንዳች ነገር በእጅጉ ተበላሽቶብናል። ችግሩ የአእምሮ ጤና ችግር ነው ይላሉ መሳሪያ ሻጩ ኤርል ከርቲስ። ባለፉት ሶስት ወይም አራት አጋጣሚዎች ጉዳት ያደረሱት ዕድሜያቸው ከ15 እስከ 25 ዓመት የሆነ ወንድ ወጣቶች ናቸው። ማንኛውም እንዲህ አይነት አጋጣሚ ሲፈጸም የምናየው በዚህ የማህበረሰብ ክፍል አካባቢ ባሉ ሰዎች ነው። ምንድን ነው ችግሩን የሚፈጥረው? ከመሳሪያ ቁጥጥር ይልቅ የሥነ ልቦና ጤና ችግር ይመስለኛል። ይህ ችግር ለመሆኑ ከመብቶችና ከነጻነቶች ጋር እንዴት ይታይ ይሆን በሌሎች አገሮች በኢትዮጵያ ላይስ እንዲህ ያለ ችግርና ስጋት ይኖር ይሆን እንዴ? የአሜሪካን ህብረተሰብ በውል የሚያውቁትን በኢትዮጵያም የመብቶች ተሟጋችና ነባር የፖለቲካ ሰው የሆኑትን ፕሮፌሰር መስፍን ወልደ ማርያምን ማምሻውን አግኝቼ አነጋግሬ ነበር። የኒውታውኑ ትምህርት ቤት አጋጣሚ በእጅጉ እንዳሳዘናቸው የገለጹልኝ ፕሮፌሰር መስፍን ሁኔታው በአጠቃላይ ግን የነጻነት ውጤት እንደሆነ ይናገራሉ። ለኔ ይሄ ሁለት ምክንያቶች በተለይ ያሉት ይመስለኛል፣ መሰረቶች ያሉት ይመስለኛል። አንዱ ነጻነት ነው። ነጻነት በአንድ ሰው ውስጥ በአንድ ማህበረሰብ ውስጥ ጥሩውንም ነገር ያወጣል፣ መጥፎውንም ነገር ያወጣል። ያ ነው ነጻነት። ነጻነት ጥሩ ብቻ የሚያወጣ አይደለም። ሰዎች ብዙ ክፋት በውስጣቸው አለ። ያንን ክፋት የሚያወጡበት ብዙ ክፉ መንገዶች አሉ። አንዳንድ ጊዜ ችግር የሚሆነው ምንድን ነው? በአንዳንድ አገሮች አገዛዞች ይህንን መጥፈውን ነገር እናፍናለን ሲሉ ጥሩውንም ነገር አብረው ያፍኑታል። በአሜሪካ ግን ይሄ ለእኔ አንዱ የነጻነት ውጤት ነው። ሰዎች ፍጹም አይደሉም። ክፉ ነገር በውስጣቸው አለ። ያ ክፉ ነገር ይወጣል። ሰዎች ክፉ ብቻ አይደሉም። በጎ ነገር ሞልቶባቸዋል። አዳዲስ ነገር ፈጠራ ይመጣላቸዋል። ያም ነገር በነጻነት ይወጣል። በአሜሪካ ይሄ ነው ትልቁ ነገር። በዚህ አይነት መንገድ አንዳንዴም የሚገለጸው ሌላው በደርግ ጊዜ የተበጠረ ቃል አለ፣ ሰው በላ ስርዓት የሚሉት። ይሄ ካፒታሊስት ስርዓት እሱ ነው። ይሄ ውድድሩ፣ ፉክክሩ፣ ማቴሪያሊስት ለጥቅም ለገንዘብ መሯሯጡ፣ ነፍስንም መሸጥ መቻሉ ያ የመንፈሳዊ እስቱን ሁሉ ባዶ አድርጎታል፣ ጨርሶታል ሰውን ሃይማኖትን እየፋቀው እየፋቀው ወደ ሃይማኖት አልባ ማህበረሰብ አድርሶታል እንጂ የአሜሪካ ህዝብ በጣም ጥሩ ህዝብ ነው፣ ቸር ህዝብ ነው፣ ሩ ህዝብ ነው። እንደዚህ አይነት ነገር ለእኔ የሚችልም ህዝብ አይደለም፣ ግን ይወጣሉ። አንዳንድ እንደዚህ በዛሬ አመት ነው እንደዚህ፣ ስዊድን ሄዶ ያ ወጣት እንደዛ ወጣቶቹን ሁሉ የረፈረፈው ኖርዌይ ኖርዌይ፣ ሰባ ስድስት ነው። እንደዚህ አይነት ተማሪዎች ነው። አዎ ነገር ነው ይሄ ለእኔ የመንፈሳዊ እሴት እያቆረቆዘ መሄድ፣ የጥቅም የገንዘብ ፍላጎት እያመዘነ መምጣት፣ ፉክክር፣ ውድድር፣ በዚህ የተነሳ እዛ ውድድር ውስጥ ሲገቡ ምንም አይረባም፣ አይሆንልኝም፣ አይሳካልኝም፣ ለምን እለፋለሁ የሚል ተስፋ መቁረጥ፣ ይህንን ተስፋ መቁረጥ ለሌ- በሌሎችም ላይ ለማሳየት መሞከር። አንዱ ደግሞ ሶስተኛ ምክንያት ምናልባት በአሜሪካ እንደዚህ አይነት ነገር የሚሆነው ሁሉም መታወቅ ይፈልጋል። ሁሉም በቴሌቪዥን፣ በሬዲዮ፣ በምናምን በእንደዚህ መውጣት ይፈልጋል እና የማህበረሰቡ አንዳንድ ምን ልበላቸው ክፉ ፍሬዎች፣ መጥፎ ፍሬዎች የሚያመጡት መከራ ነው ብዬ ነው የምገምተው እኔ። ፕሮፌሰር መስፍን እንዲህ አይነቱ የተናጠል የወንጀልና የጥፋት አድራጎት። ኢትዮጵያ ውስጥ ይፈጸማል የሚል ሀሳብ ለጊዜው የለኝም ብለዋል። ወንጀለኛ አደለም። ኢትዮጵያ ውስጥ በህዝብ ደረጃ አደለም። ተመልከት፣ አሁን በናይሮቢን ውሰድ ከአዲስ አበባ በጣም ያነሰ ከተማ ነው ናይሮቢ፣ ሆርዳይሬ ሰራ፣ እነዚህ ከተማዎች የምታየውን አይነት ወንጀል አዲስ አበባ ውስጥ አታይም። ግን ጠብሻ ጠብሻ ጎረምሳ በየመንገዱ ላይ ተሰብስቦ ስራ አቶ የሚበላው አቶ በየመንገዱ ላይ ታያቸዋለህ እነዚህ ልጆች ማጀራት መቻዎች አይደሉም፣ በጭራሽ እየራባቸው እየሞረሞራቸው እንደምንም ብለው ሄደው እናቶቻቸውን እያስቸገሩ የሚበሉ ናቸው። በሌላም ደረጃ የኢትዮጵያ ወታደር ዝናር ታጥቆ ቦምብ ታጥቆ መሳሪያ ይዞ መጥጦ ሲለምን እንጀራ ብሉኝ እያለ ራበኝ እያለ ሲለምን አይተናል። መሳሪያውን ይዞ እንጀራ ብሉኝ ብሎ የሚለምን ወታደር እንደዚህ ሌላ ቦታ ያለ አይመስለኝም እንደዚህ አይነት ነገር ኛ፣ የኢትዮጵያ ሕዝብ በሃይማኖት ተገርቶ ማህበረሰቡ በአጠቃላይ እስላሙም፣ ክርስቲያኑ በሃይማኖት ተገርቶ ያደገ ስለሆነ ወደ ወንጀለኛነት አይሄድም እና እኔ በዚህ ምንም አያሰጋኝም። ግን ምለው ለዘላለም አይደለም፣ የሚናደድበት ጊዜ ይመጣል። እሱን አላውቅም። እርሶ የአሜሪካን ማህበረሰብም የሚያውቁ በመሆኖ የመብትም ሰው በመሆኖ ይሄ ህግ መቆም አለበት ወይም የመሳሪያ ቁጥጥር መደረግ አለበት አሜሪካ ውስጥ የሚል ሀሳብ አሉት ወይም መሳሪያ መያዝ መከልከል አለበት የሚል ሀሳብ አሉት? እሱ በግድ በግድ እሱን ማቆም አለባቸው። ይህንን እንደው መሳሪያ እንደ ዶናት በየሱቁ አይነት በአይነት እየተሸጠ ለማንም ለሰካራሙም፣ ለእብዱም፣ ለወንጀለኛውም ቀላል እያደረጉት ይህን አይነት ሁኔታ መፈጠሩ በጣም የሚያሳዝን ነው እና በጭራሽ እንደዚህ አይነት ነገር መሆን የለበትም። አሜሪካ ትልቅ ሀገር ነው፣ በጣም ትልቅ ሀገር ነው። ብዙ አይነት ሀብት ገንዘብ ብቻ ማለት አይደለም። የእውቀቱም፣ የቴክኖሎጂውም፣ የጥበቡም ምንም አይነት ሀብት ያለው ሀገር ነው እና አሜሪካ ዘዴ መፈለግ ይችላል ማህበረሰቡን ለመጠበቅ የማህበረሰቡን ደህንነት ለመጠበቅ ዘዴ ሊፈጥር ይችላል። ብዙ አይነት ዘዴ ሊፈጥር ይችላል እና እያንዳንዱ ሰው ጠመንጃ ይዞ እራሱን እጠብቃለሁ የሚልበት ምንም ምክንያት የለም፣ ምንም ምክንያት የለም። እንደ አሜሪካ ላለው ሀገር እንዲህ አይነቱ ነገር ሲሆን ያሳፍራል፣ በጣም ያሳፍራል። ነፃነትንም ጥያቄ ውስጥ ያስገባል። ነፃነትና ዲሞክራሲ የሌሎችን ሕይወት ነፃነትና ዴሞክራሲ ማጥፋት አይደለም የሚሉ አሜሪካውያን በጽናት የተነሱ ዜጎቿ በቆሙባት በዚህች አገር ይህ አጋጣሚ ለአዲስ የግል የጦር መሣሪያ ባለቤትነት ቁጥጥር እርምጃ መንገድ ይከፍት ይሆን? ገና አደባባይና ጠረጴዛ ላይ ያለ ጥያቄ ነው።